I'm so የአፋር ብሔራዊ ክልላዊ መንግስት አደጋ መከላከልና ምግብ ዋስትና ህገወጥ የህወሓት የታጠቀ ኃይል ሲል የጠራውን ኃይል በክልሉ አርብቶ አደሮች ላይ ወሰደ ባለው ወታደራዊ ጥቃት ወደ ሰባ ሺ ህዝብ ከአካባቢው መፈናቀሉን አስታወቀ። የክልሉ መንግስት አራት መጠለያ ካምፖችን በማዘጋጀት ተፈናቃዮችን ለማስፈር እንቅስቃሴ መጀመሩ ታውቋል። መስፍን አራጌ ዝርዝራለሁ። ከአሜሪካ ድምፅ ጋር ቆይታ ያደረጉት የክልሉ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ መሐመድ ሁሴን ጁንታ ሲሉ የጠሩት ታጣቂ ኃይል ጥቃት እንደፈጸመባቸው ገልጸዋል። በተከፈተብን ጦርነት አምስት ወረዳዎች ተቃላይ በዚህ በጁንታው ተይዞብናል። እዛ አካባቢ አሁን በነጻ መንቀሳቀስ አይቻልም። ህዝብም ያለበትን ሁኔታ ለማወቅ አስቸጋሪ ነው። ጥቃቱን ተከትሎም በብዙ ሺዎች የሚቆጠሩ የህብረተሰብ ክፍሎች መፈናቀላቸውን አረጋግጠዋል። ሰባ ሺህ የሚሆን ማህበረሰብ ከእዋ ወረዳ፣ ጎዲና ወረዳ፣ ቴሩ ያለውና አወራ አጠቃላይ ስልሳ ዘጠኝ ሺህ ወደ ሰባ ሺህ የሚሆን ህዝብ ፈናቅሏል። ስለዚህ ለነዚህ የሚያስፈልገውን የምግብ የመጠለያ፣ የቁሳቁስ ፍላጎት ለይተናል። ለተፈናቃዮቹ ማቆያ አራት የመጠለያ ጣቢያዎች እየተሰሩ መሆናቸውን የጠቀሱት ኃላፊው ለተወሰኑ ተደራሽ የህብረተሰብ ክፍሎች ድጋፍ መሰጠቱን ጠቁመዋል። አንደኛ ጋሊኮማ ይባል መጠለያ እዚያ ጎሊና ወረዳ አካባቢ ተቋቁሟል። ሁለተኛ ደግሞ መማዕራ በሚል ወይም ደባይራ በሚባል አካባቢ በቴሩ አካባቢ ተቋቁሟል። ሶስተኛ ጭፍራ ወረዳ ላይ አንድ ተፈናቃዮች ተሰበሰቡበት ቦታ አለ። ሌላኛው ሎጊያ አካባቢ እስካሁን ልመለይ ይችለናል። በአጠቃላይ በእኛ በኩል ያው በክልሉ አቅም ተደራሽ የሆኑ አካባቢዎች ላይ የተወሰነ እርዳታ ማቅረብ እየሞከርን ነው። ለአንድ ሺህ ሰው የሚሆን ምግብና አንዳንድ የቤት ቁሳቁስ ወይም መጠለያ የሚሆን ነገር የተሰጠበት ሁኔታ ነው ያለው። ከችግሩ አሳሳቢነት አንጻር በክልሉ መንግስት ጥረት ብቻ ሰብአዊ ድጋፉን ለማዳረስ እንደሚከብድ ያመለከቱት አቶ መሐመድ በአካባቢው ከሚገኙ ዓለም አቀፍ ግብረ ሰናይ ድርጅቶች ጋር መምከራቸውን አያይዘው ጠቅሰዋል። በተለይ በክልሉ እየሰሩ ያሉት የተባበሩት መንግስታት ድርጅት አካላት በተለይ ዩኤን ኦቻ፣ ብኤስዲ፣ ዩኒሴፍ እንዲሁም ኢንተርናሽናል ኦርጋኒዜሽን ፎር ማይግሬሽን የተባሉ ዋና ዋና የዩኤን ኤጀንሲዎች አሉ። ሌላ ደግሞ የተለያዩ እንጆዎች አሉ። እነሱ ጋር ዛሬ የጋራ ስብሰባ ነበረን። ባለው ሁኔታ ላይ ከትናንት ጀምሮ እየተገናኘን ያለውን ኢንፎርሜሽን እየተለዋወጥ እንገኛለን። ስለዚህ ዛሬ ያለውን አጠቃላይ ነባራዊ ሁኔታን ስናይና ስንገመግም ነበረ። ፍላጎታችን ለይተናል። ቅድሚያ ሊሰጥ የሚገቡ ነገሮች ይታወቃሉ። ለምሳሌ የምግብ የመጠለያ እንዲሁም መድኃኒትና የእናቶችና ህፃናት ምግብ የውሃና የንጽህና አገልግሎት ድጋፍም እንደሚያስፈልግ አመልክተዋል። እንዲሁም እንደዚህ በጦርነት ጊዜ ደግሞ የሴቶች ትንኮሳ ሀራስመንት ሊከሰት ስለሚችል እሱን ደግሞ ፕሮቴክሽን በሚባል እንትን ላይ እሱ ላይ ጥበቃ ማለት ነው መንቀሳቀስ ስለሚያስፈልግ እሱ እሱ ላይ ሰፊ ውይይት አድርገን እሱን እያንዳንዱ የሚመለከታቸው መዋቅራዊ የሆነ አደረጃጀት ስላለን በዛ አደረጃጀት እንዲታይና አስቸኳይ የሪሶርስ መንቀሳቀስ ስራዎቹ እንዲጠናከሩ አቅጣጫ እየተሰጠነ ማለት ነው። የተወሰኑ ተፈናቃዮች ወደ ካምፖቹ መዝለቃቸውን አመልክተው አሁንም ጦርነቱ ባስከተለባቸው ተጽዕኖ ከአካባቢያቸው ተሰደው በየቦታው የተደበቁ መኖራቸውን ይናገራሉ። እስካሁን ቅድም የጠቀስኩት አራት ካምፕ ላይ ያው የተሰባሰቡ ይገኛሉ። ሌሎች ግን እስካሁን ተበትነው በየጫካ በየጥሻ እስካሁን ራሳቸው ደብቀው ያላገኘናቸውም ተደራሽ ያልሆኑ ማህበረሰቦች በጣም በርካታ ናቸው። እነሱን እስከምረጋጉና ሁኔታው ደግሞ አሁንም ጦርነቱ እየተካሄደ ስለሆነ እንግዲህ ከባድ ሁኔታ አለ ማለት ይቻላል በሰው ተደራሽ እና የተፈጥሮ ችግር የአፋር ሕዝብ በተለይ ማርብ ተዋደሩ ከተጋረጠበት አደጋ ኢትዮጵያውያን በተባበረ ኃይላቸው እንዲታደጉ ጥሪ አስተላልፈዋል። የኢትዮጵያ ህብረተሰብ በጣም በሚገርም ሁኔታ አፋር ላይ የዛሬ ዓመት የተከሰተውን ጎርፍ አደጋ ማህበረሰቡን ለማቋቋም እና ለመደገፍ ከጫፍ ጫፍ ተንቀሳቅሶ ከፍተኛ ድጋፍ አድርገውልናል። በዚህ አጋጣሚ ከፍተኛ ምስጋና እና አክብሮት አለን። አሁንም ሁኔታው ተባብሶ የሚቀጥል አይነት ስጋት አለን። ስለዚህ አሁንም ክልሉና የክልሉ መንግስት እየተንቀሳቀሰ ነው። ግን ከፍተኛ ጫና የሚፈጥር ከሆነ ምናልባት ሁሌ እንግዲህ መለመን መጠየቅ ይከብዳል የቦታ ችግሮች አሉ። እሱን እንረዳለን። ነገር ግን በተለይ ባለ ሀብቶች እና አቅም ያላቸው ክልሎች ካሉ ምናልባት ትኩረት ሰጥተው ይህንን ችግር በመደጋገፍ እና በመረራት ካልተወጣን ከፍተኛ አደጋ የተጋረጠብን ስለሆነ ለሁላችን ላይ ማለት ነው። ይሄ አደጋ ብቻ አይደለም። አፈር በጣም ብዙ የተፈጥሮ አደጋዎች አሉ። አሁንም ጎርፍ ስጋት ውስጥ ነን። በሌላ መልኩ ደግሞ ከዚህ የሌላ አካባቢ ግጭቶች አሉ። ስለዚህ ያ ሁላ ታሳቢ ስናደርግ ከፍተኛ ጫና ውስጥ ያለ ክልል መሆኑን እንዲረዱና በተለይ ፌዴራል መንግስት ደግሞ ትኩረት ቁጥር አንድ አድርጎ እንዲሰራና ና እንዲንቀሳቀስ በዚህ አጋጣሚ ማሳሰብ ይፈልጋሉ። ይህ በእንዲህ እንዳለ ጦርነት ከገጠሙት አካላት ድል ተቀዳይተናል የሚሉ መግለጫዎች እየወጡ ነው። የሀገር መከላከያ ሰራዊት የህዝብ ግንኙነት ዳይሬክተር ኮሎኔል ጌትነት አዳንን ጠቅሶ የኢትዮጵያ ዜና አገልግሎት እንደዘገበው የኢፌዴሪ የሀገር መከላከያ በአፋር ክልል አለሌ ሱሉላ፣ እና በቆቦ አሸባሪ ሲል የጠራውን የሕወሓት ቡድን እንደደመሰሰ ገልጿል። ኮሎኔሩ በአፋር ክልል አለሌ ሱሉላ አካባቢ ሜደ የሚል ስያሜ ያለው ኃይል የሽብር ጥቃት በመፈጸሙ ሙሉ ለሙሉ ተደምስሷል ማለታቸውን ኢዚያ ዘግበዋል። በተጨማሪም መከላከያ ሰራዊት በቆቦ የተከፈተብኝን የሽብር ጥቃት ለመመከት ወሰድኩት ባለው የመከላከል እርምጃ ቡድኑ መደምሰሱ ተጠቁሟል። ኢዚያ በፎቶ አስደግፎ ባወጣው ዘገባ ሕወሓት ለውጊ አሰማርቷቸዋል የተባሉ ህጻናት መከላከያ ሰራዊት መማረኩን አስነብቧል። በሌላ በኩል ድምጸ ወያኔ ትግራይ ኮማንድ ፖስት ሲል የገለጸውን አካል ጠቅሶ ባወጣው ዘገባ በአፋር ክልል አውላ አካባቢ በኢትዮጵያ መከላከያ ሰራዊት ላይ ድል መቀዳጀቱን ጠቅሶ በርካታ ወታደሮችን እንደገደለ ቁስለኛ እንዳደረገና እንደ እንደማረከ ገልጿል። በዞብል አካባቢም የአማራ ልዩ ኃይል እንደምስሻ ያለው ያለ ዘገባው አካባቢውን እንደተቆጣጠረና ወታደራዊ መሳሪያዎችን እንደማረከ ጠቅሷል። ማምሻውን ወደ ቆቦ ደውለን ለማረጋገጥ እንደሞከር ነው አካባቢው አንጻራዊ ሰላም ሰፍኖበት ነው የዋለው። ለአሜሪካ ድምጽ ሬዲዮ መስፍን አራቂ